ከእስርና እስረኞች ጉዳይ ጋር የሚያቆየን ይሆናል። ዛሬም ያልተፈቱትን ብዙዎች የሚመለከት ነው። በተወነጀለበት ጉዳይ ጥፋተኛ የሚያደርገውን የይቅርታ ጥያቄ ፈርሞ እንዲወጣ ተጠይቆ አላምንበትም በማለቱ አሁንም በእስር እንዲቆየ የተደረገውን የቀድሞውን የሰማያዊ ፓርቲ ሕዝብ ግንኙነት ኃላፊ ጨምሮ ቁጥራቸው የበዛ የፖለቲካ ሰዎችና ሌሎች ዛሬም አልተለቀቁም። አሉላ ከበደ ጉዳዩን በቅርበት የሚከታተሉ ወገኖች አነጋግሮ ካሰናዳው በእስርና እስረኞች ጉዳይ ላይ ያተኮረ ተከታታይ ዘገባ ለምሽቱ የመጀመሪያውን አጠር ያለውን ይዞ ቀርቧል። በተከሰሱባቸው ወንጀሎች ጥፋተኛ ተብለው የተፈረደባቸውና ገና የክስ ሂደታቸው በመታየት ላይ ያለ ነገር ግን እስር ላይ የነበሩ በሺዎች የተቆጠሩ የተቃዋሚ ፓርቲ መሪዎችና አባላት፣ ጋዜጠኞችና ሌሎች ከእስር መለቀቅ ሰሞንኛ ተደጋጋሚ ዜናዎች ሆነዋል። ምክንያቱ አለያም የመለቀቂያው ሂደት ያለበት ደረጃ በወል ባይታወቅም ለዓመታት ስር ላይ የቆዩና በፖለቲካ ተሳትፏቸው ወይም በሌላ ተለይተው በስም የታወቁትን ጨምሮ በሺዎች የሚገመቱ ታሳሪዎች በመሰል ሁኔታዎች አብረዋቸው ቆይተው ባለፉት ሳምንታትና በዛሬው ዕለት ጭምር ከስር እንደተለቀቁ የእስር ቆይታቸው ተጋሪዎች የውጭውን ብርሃን ለማየት ገና በመጠባበቅ ላይ ናቸው። የቀድሞዋ ነገረ ኢትዮጵያ ጋዜጣ ዘጋቢ ጌታቸው ሽፈራው በፖለቲካና ሌሎች ለየት ያለ ትኩረት በተሰጣቸው ጉዳዮች ተወንጅለው ለእስር የበቁና ጉዳያቸው አሁንም በመታየት ላይ ያሉ እስረኞች የክስ ፍርድና የችሎት ጉዳዮች በቅርበት ከሚከታተሉ ጋዜጠኞች አንዱ ነው። ባለፉት ጥቂት ሳምንታት ከተፈቱት በሺዎች የተገመቱ ታሳሪዎች አሁንም እስር ላይ ያሉት ቁጥር ይበልጣል ነው የሚለው አሁን ከተፈቱት አንጻር እስር ቤት ያሉት በጣም በርካቶች ናቸው። የተፈቱት እስር ቤት ካሉት ካልተፈቱት ጋር ሲነጻጸር ጥቂት የሚባሉ እስረኞች የተፈቱት። እስር ላይ ያሉት በቁጥር ይበልጥ አሉ እያልከን ነው? በጣም በርካቶች ናቸው እስር ቤት ያሉት ከተፈቱት ይልቅ። የፓርቲ አባላት አሉ፣ ሌሎች ታዋቂ ግለሰቦች፣ እንዲሁም ደግሞ አብዛኛዎቹ ያልተፈቱት ሚዲያ ማያስታውሳቸው አብዛኛዎቹ እስር ቤት ነው ያሉት እስካሁንም መታሰራቸውንም መገናኛ ብዙኃኑ ሆኑ ሌሎች በአብዛኛው በስፋት የማያውቋቸው እያልቀን ነው። አዎ መጀመሪያ ነገር እንደ ቪኦኤ እና ሌሎችም ነጻ ሚዲያዎች ካልሆኑ በስተቀር እዚህ አገር ውስጥ ያለው ሚዲያ ሰው ሲፈታ ነው የሚያስታውሰው። መንግስት ከፈቀደ በኋላ ነው ወከባ እስረኞቹ ላይ የሚፈጥረው እንጂ አብዛኛዎቹ አውቋቸው ማን እስር ቤት አለ ብሎም እንደዚህ ሊወቀሱ ሁሉ ይገባል። ነፃ ሊባሉ በሚችሉ ሚዲያዎች ታዋቂ ናቸው የሚባሉትን እንኳን መንግስት ይፈቅድ ፈትቻቸዋለሁ ሲል አብዛኛዎቹ ሚዲያዎች ከአሁን በእስር ቤት የደረሰባቸውን በደና ተቆቃ አንድም ቀን ሳይገልጹ ብቻ አሁን ሲፈቱ ነው ለዜና ግብአት ብቻ። ከዛ ባሻገር ግን ሌሎች ሚዲያዎችም ነፃ የሚባሉ ሚዲያዎችም ስማቸውን የማይጠቅሷቸው በጣም በርካታ እስረኞች አሁንም እስር ቤት ውስጥ ናቸው ያሉት። ከቅሊንጦ የእስር ቤት ቃጠሎ ጉዳይ ጋር ተያይዘው እስር ላይ ያሉትን ጨምሮ የተለያዩ የተቃዋሚ ፓርቲ አባላት እና ሌሎች ታዋቂ ሰዎች አሁንም ያልተፈቱ ሰዎች ቁጥር ውስጥ ናቸው። ከቅሊንጦ ቃጠሎ በኋላ የተከሰሱ ግለሰቦች አሉ። እነዚህ ግለሰቦች መጀመሪያ እስር ቤት የነበሩ ናቸው። በእስር በእስር ላይ እያሉ ነው ሌላ ክስ የመጣባቸው። የተከሰሱትም በአንድም ሆነ በሌላ ታዋቂዎች ስለሆኑ በመንግስት ላይ ጫና የሚፈጥሩ የፖለቲካ ፓርቲ አባላት ታዋቂ ግለሰቦች ናቸው። አሁን ሰላሳ ስምንት ተከሳሽ ናቸው። ከእነሱ መካከል የፓርቲ አባላት አሉ። እንደው ለመጥቀስ ያህል ከአንደኛ ተከሳሽ ለምሳሌ መቶ አለቃ ማስረሻ ሰጤ ነው በግንቦት ሰባት የተከሰሰ። እነ አንጋው ተገኝ፣ አግባው ሰጠኝ፣ ፍቅረ ማርያም አስማማው፣ እነ ከበደ ጨመዳ የመሳሰሉት የሰማያዊ የአንድነትና የኦፌኮ አባላት ናቸው። ደረጀ መርጋ ሌሎቹም ከዚህም ባሻገር ደግሞ እነ ዶክተር ፍቅሩ ማሩን ጨምሮ ታዋቂ ሰዎች ያሉበት ነው። በአንድም ሆነ በሌላ መንገድ ከፓርቲ ፖለቲካ በኢህአዴግ ላይ ጫና ይፈጥሩ የነበሩ ግለሰቦች ናቸው። ከነሱ አንድም ሰው አልተፈታም። ከሰላሳ ስምንቱ በግንቦት ሰባት በኦነግ እና በድምጻችን ይሰማ ተከሰው የነበሩ ግለሰቦች ናቸው። ከዛም ውጭ ደግሞ በሌላ ወንጀልም ተከሰው የነበሩ ግለሰቦች መካከል አንድም ሰው አልተፈጣም። ከሰላሳ ስምንቱ ለምሳሌ ሌሎችም ለምሳሌ ዘመነ ጌቴ እነ ክንዱ ዱቤ እነ ለገሰ ወልዳና የሚባሉ የመያድ አባላት በሌላ ክስ ያልተፈቱ ሰዎች አሉ። ሌሎችም እንዲሁ የፓርቲ አባል የሆኑም ያልሆኑ የሰማያዊ የኦፌኮ እና የአንድነት የመያድ አባል የነበሩ ነገር ግን ተመስርቶባቸው አሁንም ያልተፈቱ ግለሰቦች አሉ በእስር ቤት። የስድስት አመታት እስር ከተፈረደበት በኋላ በአመክሮ ሶስት አመት የተቀነሰለትና የእስር ጊዜውን ሊያገባድድ የሁለት ወራት እድሜ ብቻ የቀረውን የቀድሞውን የሰማያዊ ፓርቲ ሕዝብ ግንኙነት ኃላፊ ዮናታን ተስፋዬን ጉዳይም በተመሳሳይ ያስታውሳል። ጌታቸው አንድ ሁለት ግራ የሚያጋቡ ነገሮች አሉ። አንደኛው ተፈርዶባቸው ዝዋይ የተፈቱ እስረኞች አሉ። እነዚህ እስረኞች ይቅርታ ጠይቁ ተብለው እምቢ ብለው የተፈቱ በርካታ እስረኞች አሉ። ይቅርታ ጠይቁ ተባሉ፣ አንጠይቅም አሉ፣ ተፈቷል። ለዮናታን ይሄ በተለየ የመጣ ነው። ሁለተኛው ደግሞ በፍርድ ላይ የነበሩትን የፈታው በአብዛኛው አሁን በረዥም ፍርደኛ ከነበሩት ታዋቂ ሰዎች ባሻገር ሁለት ወር አንድ ወር የሚቀራቸውን ሰዎች ፈታው ለማለት የተፈቱ ሰዎች አሉ። በጣም ትንሽ ጊዜ የሚቀራቸው ለመንግስትም ጥሩ አጋጣሚ ስለሆነ በዚህ በቅርቡ የሚፈቱ ስለሆነ እነሱን በማካተት ብዙ እስረኛ የተፈታ ማስመስሎታል። ዮናታን ግን ሁለት ወር እየቀረው አሁንም አልተፈታም። በተወነጀለበት ጉዳይ ጥፋተኛ የሚያደርገውን የይቅርታ ጥያቄ ወይም ደብዳቤ ፈርሞ እንዲወጣ ተጠይቆ አላምንበትም በማለቱ አሁንም በእስር ላይ የሚገኘውን የዮናታን ጉዳይ ነው። ግራ የሚያጋቡ ነገሮች አሉት ያለው ጌታቸው። አድማጮች፣ የእስርና የእስረኞች ጉዳይ ተከታታይ ዘገባችን ነገ ይቀጥላል።